አብዛኛዎቹ ወጣቶች የመጡት ከተለያዩ የኢትዮጵያ ክፍለ ሀገራት ነው። ከቤተሰብ ጋር በተፈጠረ ትንሽ ግጭት የወጡትን ጨምሮ የተሻለ ኑሮን ፍለጋ ከራሳቸው አልፈው ቤተሰቦቻቸውን ሊደጉሙ ወደ መንገድ የወጡት ቁጥራቸው ብዙ ነው። በርካታዎቹ ወጣቶች ያሰቡትና ያለሙት ሳይሆን በመቅረቱ ከመንገድ ወድቀው ይቀራሉ። ከጎዳና እንግልቱ በተጨማሪ ላልተፈለገ ሱስ ተገዥም ይሆናሉ። ወደ ሀገራቸው ለመመለስ ቢፈልጉ እንኳን የመሳፈሪያ ገንዘቡን ለማግኘት አይችሉም። በተስፋ መቁረጥ እንደተሞሉ የቀን ቀን ኑሯቸውን ይገፋሉ። የተሻሉት የቅርብም ሆነ የሩቅ ዘመን ወይ ቀድሞ የመጣ ጓደኛ ያላቸው እንደ ሎተሪ መሸጥና ሊስትሮ የመሳሰሉት ጥቃቅን ስራዎች ላይ ተሰማርተው ኑሮን ለማሸነፍ ይጨረጨራሉ። ኢብራሂም ይባላል። ኑሮው ቸርቸር ጎዳና ላይ ነው። ከሀረር ወደ አዲስ አበባ ከመጣ አንድ ዓመት ከስድስት ወር ሆኖታል። እስክንድር ፍሬው አነጋግሮት ነበር። ከአባቴ ጋር ተጣልቼ ነው ከጎደኛ ጋር እዚህ ገቡ። አባትህ እና እናትህ በምን ስራ ነበር የሚተዳደሩት? እሺ ምናምን ምን አላችሁ፣ በሬ ምን ሁሉ ነገር አለ። ስንት ልጆች አሏቸው አባትህ እና እናትህ? አንተ ስንተኛ ልጅ ነህ? ዘጠኝ ልጆች አሏቸው። አንተ ስንተኛ ልጅ ነህ? አረጥ ለምኚ። በቀን የማገኘው የምበላውን ከመሸፈል ሌላ ወደ ሀገሬ ለመመለሻ ለማስቀመጥ እንኳን አይበቃኝም ይላል። አስፈር ብሮ ምግብ ከበላው በኋላ ሲጋራ ምን ምን አጨሳለሁ፣ ቀን ሌላ ምን። አሁን ግን የጎዳናው ኑሮ ከብቶታል። ወደ ሀገሩ ወደ ወላጆቹ ለመመለስ ለመሳፈሪያ የሚሆነውን ገንዘብ የምትሞላለት ቀንን እየጠበቀ ነው። ዮሐንስ እንድብራ ይባላል። የ17 ዓመት ወጣት ነው፣ ለቤተሰቡ ሶስተኛ ልጅ። ከቤተሰቦቹ ጋር በተፈጠረው ትንሽ ግጭት ወደ ጎዳና ከወጣ አምስት ዓመት ሞላው። ተወልጄ ያደግኩት እዚሁ አዲስ አበባ ዮሐንስ ቤተ ክርስቲያን አካባቢ ነው ይላል። ስለ ቤተሰቦቹ ሁኔታ ባጭሩ እንዲህ ብሏል። አባቴ ባላፍተው መኪና ምናምን አሉ ዝም በቀለም ምናቸው የምታገኙትን ምንድን ነው የምታደርጉት? ሲል እስክንድር ጠይቆት ነበር። አንድ ላይ አሁን እኔ 50 ብር ካገኘሁ እሱ 10 ብር ምናምን ካገኘ አንድ ላይ እናደርገውና ምግብ ምናምን አመን እንገዛለን። በተረፈ ደግሞ ሱስና ማስትሽ እንጠቀማለን። ምንድን ነው ማስትሽ ይባላል? ሲገልጽ ነው ማለት። ማስትሽ ማለት ራስ ነው፣ ያደነዘዛል። ለብርድ ይከላከላል። እንትን የሚባል ነገር ነው። የሚጨስ ነው። ምንድን ነው? ኧረ ሚሳብ ነው፣ ሚሳብ ከቤተሰቦች ጋር ተመልሰህ ለመግባት ጥረት አድርገህ ታውቃለህ? በጣም አድርጌ ነበር፣ ግን ቤተሰብ ምናምን አልፈልግም እኛ ጋር እንዳመጣ ምናምን። እስከምን ያክል ተምረህ ነበረ? እስከ ስምንት። ናትናኤል ናሳ ይባላል ከወላይታ ኡፋ ወረዳ ከሱባ ከምትባል ትንሽ የገጠር አካባቢ ነው የመጣው። ወላጆቹ በእርሻ ስራ ላይ ነው የሚተዳደሩት። የተሻለ ስራ አገኛለሁ ብሎ በራሱ ውሳኔ ወደ አዲስ አበባ ከመጣ ስድስት ወር ሆኖታል። ለምን ወደ አዲስ አበባ መጣ? የኛ ወላይታ ከሱባ ምድር ስራ ያለው እንደዛ ነው። ዚህ ስራ ፍለጋ መጣ። ወላጆችህ፣ መጣ አርሶ አደሮች ናቸው በማረስ ነው የሚተዳደሩት? አንተ ስንተኛ ልጅ ነህ? ስንት ወንድም ስንት እህት አለ ቤት ውስጥ ማለት ነው? ሁለት ወንድም አለ ሁለት እህት አለ። አዲስ አበባ ለመምጣት ስትወስን ምን ስራ አለ ብለህ መጣ? ሊስትሮ ጆብሎ ምናምን ስራለው ብዬ ማለት ስንት ታገኛለ በቀን ለምሳሌ ሊስትሮ መጥረቅ፣ በየቀኑ አማካኙን ነው የነገርከኝ ወይስ ሁልቀን ሃምሳ ብር ይተገባል። በየቀኑ 25 ብር ይገባል ስንት ብር ነው የሚደርስህ? አንድ ሺህ ብር። ከዛ ምንድን ነው ልታረግበት ያሰብከው አንድ ሺህ ብር ነው። እኔ ባንክ ያዝጋቢቼ ብዙ ቢሮ ሰርቼ በቤት ይሰጣለሁ ብዬ ቤተሰቦችን ለመደገፍ ማለት ነው። ወደፊት ምንድን ነው ቅድህ ለምሳሌ ትምህርትን መቀጠል ታስባለህ? አዎ ትምህርት የመቀጠል አስባለሁ። ትንሽ በዚህ አመት ጨርሼ ሁለተኛ አመት ትምህርት ይገባል። አስረስ ሰልፎሪ ይባላል። ከወላይታ ወደ አዲስ አበባ ከመጣ አራት አመት ሆኖታል። ስራ ጀመርኩ ነው ማስተቃ ምናምን ሶፍት አለ የሰራ ነበርኩ። ህግ ምናምን ልስትሮ ጀመር አማራጭ የልስትሮ ስራ። ታዲያ እንዴት ነው? ጥሩ ነው። ምን ነው? ኢጆ እጆዳፍ ነው እንጂ ምናምን ነገር የለም። በቀን ምን ያህል ትሰራለህ? ቢያንስ ብር ነው በኢጆ። ከዛ ውጪ ነገር ከምን ከሀገርህ መጣህ? ወደ አዲስ አበባ ያው የተሻለ ከዚህ ከሀገር የተሻለ ስራ፣ ብር ከል ፍላጋ ነው የመጣሁት እንጂ ሌላ ነገር አይደለም። ሀገር ቤት የሚሰራ ነገር የለም። አይ ብዙም ያገዘል። አባቴ በጊዜ ሞቷል። እኔ ሳልቅ አባቴ ሞቷል። ከዛ ማዝር ነው ያላት ያው ሴት ናት፣ ብዙም አቅም የላትም። ለዛም ሶማ የረዳ ነው። ይሄኔም ያው የተሻለ ቢሆን ራሴ እንዲቀሳቀስ ነው የመጣሁት።